የዲደብልዩ ዜና ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። በቅድሚያም አርዕስተ ዜናዎቹን አሰማለሁ። የኢትዮጵያ መንግስት ለሽያጭ ያቀረባቸውን ስምንት የስኳር ፋብሪካዎችን ለመግዛት ለሚሹ ያስቀመጠውን ፍላጎት የማስታወቂያ የጊዜ ገደብን አራዘመ። የዓለም ጤና ድርጅት ሩሲያ ከሁለተኛው ዓለም ጦርነት ወዲህ በአውሮፓ ምድር ላይ በጤና አጠባበቅ ላይ ትልቁን ጥቃት ፈጽማለች፣ በሚሊዮን የሚቆጠሩ ዩክሬናውያን ለሕይወት አስጊ ለሆነ ክረምት ተጋልጠዋል ሲል ከሰሰ። በኳታር በመካሄድ ላይ በሚገኘው የዓለም ዋንጫ የምድብ ጨዋታ ሳውዲ አረቢያ ከፍተኛ ግምት የተሰጣትን አርጀንቲናን አሸነፈች። ትናንት ኔዘርላንድስ አፍሪቃዊቷን ሴኔጋል ሁለት ለባዶ ስታሸንፍ፣ ዛሬ ዴንማርክ ከቱኒዚያ ጋር ተጋጥመው ያለ ግብ ተለያይተዋል። ሜክሲኮና ፖላንድ ጨዋታ ከጀመሩ ሁለት ደቂቃ ሆኗቸዋል። ዜናው በዝርዝር የኢትዮጵያ መንግስት ለሽያጭ ያቀረባቸውን ስምንት የስኳር ፋብሪካዎች ለመግዛት ለሚሹ ያስቀመጠውን የፍላጎት ማስታወቂያ የጊዜ ገደብን አራዘመ። ስኳር ፋብሪካዎቹን መግዛት የሚሹ የኢትዮጵያና ዓለም አቀፍ ኩባንያዎች ፍላጎታቸውን እስከ ታኅሣሥ 22 ቀን 2015 እንዲያስታውቁ የገንዘብ ሚኒስቴርና የኢትዮጵያ ኢንቨስትመንት ሆልዲንግስ ዛሬ ማክሰኞ በጋራ ባወጡት መግለጫ አስታውቀዋል። ኩባንያዎቹ ፍላጎታቸውን እንዲያሳውቁ ቁ የተቀመጠው ቀነ ገደብ ህዳር 30 ቀን 2015 ያበቃ ነበረ። ለሽያጭ የቀረቡት ኦሞኩራዝ 1፣ ኦሞኩራዝ 2፣ ኦሞኩራዝ 3፣ ኦሞኩራዝ 5፣ አርጆ ደዴሳ፣ ከሰም፣ ጣና በለስና ተንዳሆ የስኳር ፋብሪካዎች ናቸው። የስኳር ፋብሪካዎቹን ከማሳቸው ወደ ግል የሚያዛውረው ጨረታ በዘርፉ የግል ባለወረቶችን ተሳትፎ በባለቤትነት ለማበረታታት ታቅዶ ነው። አብዛኞቹ ፋብሪካዎች በመጀመሪያው የእድገትና ትራንስፎርሜሽን እቅድ ስኳር አምራች በሆኑ አገሮች የታየውን ስኬት በኢትዮጵያ ለመድገም ታቅዶ የተጀመሩ ናቸው። ይሁንና ከፍተኛ ገንዘብ የወጣበት የስኳር ማምረቻው ዘርፍ የአገሪቱን ፍላጎት በቅጡ ማሟላት ተስኖታል። በማሊ ለአስርት ዓመታት የኖሩ አንድ የጀርመን ቄስ የደረሱበት እንዳልታወቀ ተነገረ። ሃንስ ዮሂም ሎሄር የተባሉ ጀርመናዊ ካቶሊክ ቄስ ጓደኞች እንደሚሉት ቄስ ጓደኛቸው ምናልባት በጽንፈኛ ታጣቂዎች ታፍነው ሳይወሰዱ አልቀረም። በማሊ የሚንቀሳቀሱ ጽንፈኛ ታጣቂዎች የውጭ ዜጎችን አፍነው በመያዝ ገንዘብ እየጠየቁ መልቀቅ የተለመደ መሆኑም ተያይዞ ተዘግቧል። ጀርመናዊው ቄስ ሃንስ ዮሃይም ሎሄር ከዓለም ዙሪያ ተማሪዎችን በሚቀበለው በማሊው የእስልምናና ክርስቲያን ተቋም ውስጥ በሃይማኖት ጉዳዮች ላይ ውይይት የሚያካሄዱና የሚያስተምሩ ኑሮ እንደነበረም ታውቋል። ይህ በእንዲህ እንዳለ የምዕራብ አፍሪቃ ሀገራት በሳህል ሀገራት ውስጥ የሚታየውን የጂሃዲስቶች ግጭት ወደ ጊኒ ባሕረ ሰላጤ ሀገራት እንዳይዛመት ስለ መከላከል ጉዳዮች ለመምከር ከአውሮጳ ሀገራት መሪዎች ጋር እየመከሩ መሆኑ ተገለጸ። ጋና አክራ ላይ የተሰየመው ጉባኤ የምዕራብ አፍሪቃ ሀገራትንና የአውሮጳ ሀገራትን ወዳጅነት ለማጠናከር እንደሆነም ተመልክቷል። በጉባኤው ላይ አሳሳቢ ተብሎ የተነሳው ነጥብ በጋና በቤኒን በቶጎና ላይ በቡርኪና ፋሶና ኒጀር ከሚገኙ ጽንፈኛ ታጣቂዎች የሚደርሰው ጥቃትና ዛቻ ከጊዜ ወደ ጊዜ እየጨመረ መሆኑ ነው። ዛሬ ማክሰኞ በጋና ዋና ከተማ አክራ ላይ የተሰየመው ይህ የመሪዎች ጉባኤ በርካታ የምዕራባውያን ሀገሮች ያሰማራቸውን የሰላም አስከባሪዎች ከማሊ ባስወጡበት ጊዜ መሆኑ ነው። ፖላንድ ከዩክሬን ጋር በሚያዋስናት ድንበር አካባቢ በሚሳኤል ጥቃት ከደረሰ በኋላ ጀርመን አገር ፍቅር በተባለ ከባድ መከላከያ ፖላንድን እንደምትደግፍ አስታወቀች። ይህ የተገለጸው የጀርመን መከላከያ ሚኒስትር ክሪስቲን ላምብሬሽት ከፖላንዳቻቸው ከማሪዮዝ ብላሽቻክ ጋር በጉዳዩ ላይ ከተነጋጋገሩ እና ከተስማሙ በኋላ መሆኑ ነው። የጀርመንዋ የመከላከያ ሚኒስትር ፖላንድ በተለይ ዩክሬን ጎረቤት በመሆኗ ለአደጋ ተጋልጣለች ሲሉ ተናግረዋል። ጀርመን ለፖላንድ ያቀረበችው ሀገር ፍቅር የተሰኘው የመሳሪያ መከላከያ በተለይ ተዋጊ አውሮፕላኖችን፣ ባለስቲክ ሚሳይሎችንና ተጓዥ አይነት ሚሳይሎችን የሚከላከልና የሚያመክን መሳሪያ ነው። ይህ መከላከያ መሳሪያ መረጃ በሚያስተላልፉ በርካታ ራዳሮች በሚያደርጉት ግንኙነት ላይ የተመሰረተ ነው ተብሏል። የአውሮጳ ፓርላማ ሰባኛ ዓመት ምስረታውን ዛሬ በድምቀት አከበረ። በሽትራስበርግ በተካሄደው ስነ ስርዓት ላይ የፈረንሳይዋ ጠቅላይ ሚኒስትር ኤልዛቤት ቦር እና የቤልጂክ ጠቅላይ ሚኒስትር አሌክሳንደር ደ ክሮ ተገኝተዋል። በፈረንሳይና በቤልጅየም ከፍተኛ ስራን የሚሰራው የአውሮጳ ህብረት ፓርላማ አብዛኞቹ ስብሰባዎች በስትራስቡርግ ፈረንሳይ የሚካሄድ ሲሆን የህብረቱ የፖለቲካ ዘርፍና ኢኮኖሚው የሚሰበሰበው በ ቤልጅየሟ ዋና መዲና በብራሰልስ ውስጥ ነው። የዛሬ ሰባ ዓመት ማለትም በጎርጎሮሳውያኑ 1952 ዓ ምት የአውሮጳ ሀገራት የድንጋይ ከሰልና የብረታ ብረት ስራ ማህበር የጋራ ስብሰባ ሽትራስበርግ ላይ ለመጀመሪያ ጊዜ ተሰብስቦ የነበረ ሲሆን ይህ ስብሰባ ለዛሬው የአውሮጳ ፓርላማ መመስረት መሰረት የጣለም መሆኑ ተመልክቷል። አድማጮች በመከታተል ላይ ያላችሁት ከዶቸበለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። የዓለም ጤና ድርጅት ሩሲያ ከሁለተኛው ዓለም ጦርነት ወዲህ በአውሮፓ ምድር ላይ በጤና አጠባበቅ ላይ ትልቁን ጥቃት ተፈጸመች ሲል በሚሊዮን የሚቆጠሩ ዩክሬናውያንን ለሕይወት አስጊ የሆነ ክረምት ተጋፍጠዋል ሲል ከሰሰ። በብርዳማው ክረምት ወራት በሩሲያ ድብደባ የተሰነዘረባት የምትገኘው ዩክሬን በህይወት ለመቆየት እየታገለች እንደሆነ የዓለሙ ጤና ድርጅት የአውሮጳ ተወካይ ዳይሬክተር ሃንስ ክሎግ ተናግረዋል። በዩክሬን በጦርነቱ ምክንያት ወደ አስር ሚሊዮን ገደማ የሚሆን ሰዎች የኤሌክትሪክ ኃይል አገልግሎት የላቸውም። የዓለም ጤና ድርጅት የአውሮጳ ተወካይ ሃንስ ክሎክ መዲና ኪቭን በጎበኙበት ወቅት በአንዳንድ የዩክሬን አካባቢዎች የሙቀቱ መጠን ከዜሮ በታች 20 ዲግሪ ሴንቲግሬድ ቅዝቃዜ ላይ እንደሚገኝ ተናግረዋል። በዚህም ከዜሮ በታች በሆነና ብርዳማ በሆነ ክረምት ወራት በዩክሬን የሚገኙ ሰዎች ለመተንፈሻ አካላት በሽታዎች፣ ለልብ ድካምና ለደም መፍሰስ የተጋለጡ ሲያመጡ መሆናቸውን የዓለም ጤና ድርጅት የአውሮፓ ህብረት ተወካይ አሳስበዋል። በመጨረሻም እግር ኳስ በኳታር በመካሄድ ላይ በሚገኘው የዓለም ዋንጫ የምድብ ጨዋታ ሳውዲ አረቢያ ከፍተኛ ግምት የተሰጣትን አርጀንቲናን ሁለት ለአንድ አሸነፈች። አርጀንቲና ሊዮኔል መሲ በአስረኛው ደቂቃ በፍጹም ቅጣት ምት ያስቆጠራት ግብ ቀዳሚ ብትሆንም ጨዋታውን በሽንፈት አጠናቃለች። ሳልህ አልሻሄር እና ሳሌም አልዳውሲሪ ያስቆጠሯቸው ግቦች ሳውዲ አረቢያን አሸናፊ አድርጓታል። በመቀጠል ዛሬ የተጋጠ ሙት ዴንማርክ እና ቱኒዚያ ያለ ግብ ተለያይተዋል። ሜክሲኮና ፖላንድ ደግሞ ስርጭታችንን ስንጀምር ግጥሚያቸውን ጀምረው አሁን ዘጠነኛ ደቂቃ ላይ ይገኛሉ። ፈረንሳይና ኦስትሪያ ዛሬ ምሽት ላይ ይጋጠማሉ። ትናንት ሰኞ በተደረጉ ጨዋታዎች ዩናይትድ ስቴትስና ዌልስ አንድ አቻ ተለያይተዋል። ኔዘርላንድስ አፍሪካዊቷን ሴኔጋልን ሁለት ለባዶ ስታሸንፍ፣ እንግሊዝ ድል ቀንቷታል። ስምንት ግቦች በተቆጠሩበት ጨዋታ እንግሊዝ ኢራንን ስድስት ለሁለት ታሸንፋለች። ይህ ዶቸ ቬለ ነው። ከዶቸ በላይ የሚሰራጨውን የምሽቱን የዓለም ዜና ለማብቃት ርዕሰ ዜናዎቹን በድጋሚ እንሆ። የኢትዮጵያ መንግሥት ለሽያጭ ያቀረባቸውን ስምንት የስኳር ፋብሪካዎች ለመግዛት ለሚሹ ያስቀመጠውን ፍላጎት የማሳወቂያ የጊዜ ገደባ አራዘመ። የዓለም ጤና ድርጅት ሩሲያ ከሁለተኛው ዓለም ጦርነት ወዲህ በአውሮፓ ምድር ላይ በጤና አጠባበቅ ላይ ትልቁን ጥቃት ፈጽማለች፣ በሚሊዮን የሚቆጠሩ ዩክሬናውያንን ለህይወት አስጊ ለሆነ ክረምት ተጋፍጠዋል ሲል ከሰሰ። በኳታር በመካሄድ ላይ በሚገኘው የዓለም ዋንጫ የምድብ ጨዋታ ሳውዲ አረቢያ ከፍተኛ ግምት የተሰጣትን አርጀንቲናን አሸነፈች። ትናንት ኔዘርላንድ አፍሪካዊቷን ሴኔጋል ሁለት ለባዶ ስታሸንፍ፣ ዛሬ ዴንማርክ ከቱኒዚያ ጋር ተጋጥመው ያለ ግብ ተለያይተዋል። ሜክሲኮና ፕላን ፖላንድ ጨዋታ ከጀመሩ አስረኛ ደቂቃ ናይ ናቸው ገባ አልተቆጠረም። ዜናው አበቃ። ዜናውን አዜብ ታደሰ አስደመጠችን።